ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ! ውድ የአገር ልጆች ዞትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነሆ ተጀምሯል። ባሳለፍነው ሳምንት በመሬት ላይ ስለሚከሰቱ አደጋዎች የሚያወሳ መሰናዶ ወደ እናንተ ማድረሳችን ይታወቃል። በዛሬው መሰናዷችን ደግሞ የመሬት መንቀጥቀጥ ላይ ትኩረቱን ያደረገ መሰናዶ እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97.1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ የምድርን ተለዋዋጭ ባህሪ ልንረዳባቸው ከምንችልባቸው ክስተቶች መካከል የመሬት መንቀጥቀጥ ተጠቃሽ ነው። ስለ መሬት መንቀጥቀጥ ምንነት ባህሪያትና ስለሚያደርሰው ጉዳት ማጥናት ህብረተሰቡ በቂ እውቀት ያለውና ችግር ሲፈጠር ደግሞ ከማባባስ ይልቅ መፍትሔ ሰጪ እንዲሆን መንገድ ይከፍታል። በዚህ መነሻ ሀሳብ የዛሬው መሰናዷችን ትኩረቱን የመሬት መንቀጥቀጥ ላይ ያደረገ ይሆናል። ለመሆኑ የመሬት መንቀጥቀጥ ስንል ምን ማለታችን ነው? በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በጂኦዴሲ እና ጂኦዳይናሚክስ ክፍል ተመራማሪ የሆኑት አቶ ወንዶሰን ምንዳሁን ስለ መሬት መንቀጥቀጥ ምንነትና የመሬት መንቀጥቀጥን ሊያስከትሉ የሚችሉትንም መንስኤዎች እንዲህ ያስረዱናል። የመሬት መንቀጥቀጥን በተመለከተን ጊዜ በብዙ ጊዜ ይወስዳል። የመሬት መንቀጥቀጥን ተንትኖ መጨረስ ይከብዳል፣ ካለው ጊዜያዊና ወቅታዊ ሁኔታ አንጻርም ማለት ነው። በአጭሩ ግን ምንድን ነው መሬት መንቀጥቀጥ? መሬት መንቀጥቀጥ ሲባል በቅርፊት አካል ወይም ደግሞ በከርሰ ምድር ውስጥ የምንለው የመሬት አካል ውስጥ በኃይለኛ ሁኔታ በሚለቀቀው ግፊት ወይም ኃይል የሚፈጠር የመሬት መናወጥ ነው። ባጭሩ ማለት ነው። እና ይሄ ደግሞ እንግዲህ የተለያየ መጠንና ቅርጽ ያላቸው ናቸው። እነዚህ የመሬት መንቀጥቀጦች ግን አደገኛ ሁኔታን የሚፈጥሩ በሰው ልጆች ሕይወት ላይ በንብረት ላይ አደጋን የሚከስቱ የማፈራረስ አደጋን የሚከስቱ ክስተቶች ማለት ናቸው እንግዲህ የመሬት መንቀጥቀጥ ማለት መንስኤዎቻቸውስ ምንድን ነው? ለመሬት መንቀጥቀጥ መንስኤዎች ምንድን ናቸው ብለን ካነሳን በዋናነት ብዙ መንስኤዎች ይኖሩታል። በዋናነት ግን ሶስት መንስኤዎችን ብናነሳ ጥሩ ነው ብዬ እገምታለሁ። ለምሳሌ ቴክቶኒክ፣ ሁለተኛ እሳተ ገሞራ፣ ሶስተኛ ጂኦሎጂካላዊ የሆነ ፕሮሰስ ማለት ነው ሂደት ማለት ነው። ቴክቶኒክ ማለት ምን ማለት ነው? በከርሰ ምድር ውስጥ እንግዲህ መሬት ሶስት ሌየር የምንላቸው አላት። አንደኛው የምድር ላይኛው አካል ነው። ሁለተኛው ከርሰ ምድር ወይም ክረስት የምንለው ነው። ሶስተኛው ማንትል ነው። መጨረሻ ላይ የምናገኘው ኮር ይባላል። እና ይሄ ቴክቶኒክ ሙቭመንት የምንለው በነዚህ ውስጥ የሚገኝ የትላልቅ በጣም በምድራችን የያዘችው በቁጥር የሚቆጠሩ አለቶች ናቸው እና እነኝን አለቶች በአህጉራት ከፋፍለን የምናያቸው ናቸው ማለት ነው። በአህጉራት ነው የሚከፋፈሉ። ለምሳሌ አፍሪካን የያዘው አንድ አለት ነው፣ ወይም ደግሞ ትልቅ የቋጥኝ ነው ማለት እንችላለን። በአማርኛ በትክክል መፍታት ባይቻልም ማለት ነው። ይሄ አለት አፍሪካን በሙሉ በአንድ የያዘ ነው ማለት ነው። ምናልባት ይሄ አለት የመሰንጠቅ አደጋ ሊያጋጥመው ይችላል በተለያየ ምክንያቶች። ያኔ የመሰንጠቅ አደጋ ወይም ደግሞ የመሰባበር ከሌላው አለት ጋር የመጋጨት ክስተት ሊፈጠር ይችላል ማለት ነው። በዛን ወቅት ምን ይሆናል ማለት ነው? የመሬት መንቀጥቀጥ ተከሰተ ይባላል ማለት ነው። ሌላው እሳተ ገሞራ ነው። እሳተ ገሞራ ማለት እንግዲህ በዚሁ የመሬት የተለያዩ አካላት ውስጥ የሚከሰት ነው። ከፍተኛ የሆነ የምድር ስር የከርሰ ምድር ስር ሙቀት የተነሳ ምን ይሆናል ማለት ነው። ቅልጥ አለት ወደ ላይ ገፍቶ የምድራችንን ወይም ሰርፌስ የምንለውን አካል ጥሶ ይወጣል ማለት ነው። ያኔ በሚወጣበት ሰዓት ማግማ ወይም ቅልጥ አለት ይዞ ይወጣል ማለት ነው። ቮልካኒክ ኢራፕሽኑ በተጨማሪ የመሬት መንቀጥቀጥን ሊያስከትል ይችላል ማለት ነው። ጂኦሎጂካላዊ ፕሮሰስ ማለት በተለያየ ሁኔታ የአለቶች እንቅስቃሴ ስትረስ የምንለው ወይም ደግሞ የአለቶች መጨናነቅ፣ የአለቶች መከፋፈል፣ መፈራረስ፣ እነዚህ ጂኦሎጂካላዊ እንቅስቃሴዎች በተለያየ መጠን የመሬት መንቀጥቀጥ እንዲነሳ ምክንያት ይሆኑታል ማለት ነው። የመሬት መንቀጥቀጥ ተፈጥሯዊ ክስተት እንደመሆኑ በሰዎችና መሰረተ ልማቶች ላይ ጉዳትን ማድረሱ የሚታወቅ ነው። ይህ ተፈጥሯዊ ክስተት በዚህ ቀንና በዚህ ሰዓት ይከሰታል ተብሎ ለመገመት አስቸጋሪ ነው። የአንድን ቦታን መረጃ ተከታታይነት ባለው መልኩ መዝግቦና ሰንዶ ማስቀመጥ ዋነኛ ክስተቱን ለማጥናት የሚረዳ ሂደት ነው። ሂደቱን ለማሳለጥ በየዘመኑ የተሻሻሉ መረጃ አያያዝ ስልቶችን መጠቀም የግድ ይላል። ሀገራችን ኢትዮጵያ በመሬት መንቀጥቀጥ ረገድ ምን አይነት ታሪክ እንዳላትና አሁናዊ ገጽታዋን አቶ ወንዶሰን ምንዳሁን በዚህ መልኩ አብራርተውልናል። በኢትዮጵያ እንግዲህ ታሪካዊ የመሬት መንቀጥቀጦች ተመዝግበን እናገኛቸዋለን። እነሱ ምናልባት ከመዛግብት አኳያ ስናየው እንግዲህ ስልጣኔ እየጨመረ በመጣ ቁጥር ነው እንግዲህ መዛግብት የመሬት መንቀጥቀጥን ሂደት መያዝ የሚጀምሩት እና ቀድሞ ሲከሰቱ የነበሩትን እንግዲህ ብዙ የመሬት መንቀጥቀጦች እንደተከሰቱ ከተለያየ ምንጮች ይገኛል፣ መረጃዎች ይገኛሉ ግን በመዛግብት የተመዘገቡ በዘመናዊ መልክ የተጠኑ አይደሉም እና ከነሱ መካከል ምናልባት የተመዘገቡት ሪሳንትሊ ማለት ነው። በ19ኛው ክፍለ ዘመን በአፋር የኢትዮጵያ ሪፍት ሲስተም የምንለው ውስጥ ምናልባት በ1906 አፋር ስምጥ ሸለቆ ውስጥ የተከሰተ ነው ብዙ አደጋዎችን ያስከተለው ማለት ነው። በ1969 በሰርዶ አካባቢ ሰሜናዊ የአፋር ክፍል ውስጥ የተከሰተ ነው። በ1973 ኢትዮጵያን እና ጅቡቲን መሀል አካባቢ ድንበራማ አካባቢ ላይ የተከሰተ የመሬት መንቀጥቀጥ ነው። እነዚህ የመሬት መንቀጥቀጦች በውጭው ዓለም ላይ እንደሚከሰተው በከፍተኛ ሁኔታ ለሰው ሞት ምክንያት የሆኑ ባይሆኑም በጥቂቱም ቢሆን ለሰዎች ሕይወት ማለፍ ምክንያት ሆነዋል። ከፍተኛ የሆነ የንብረት ማውደም ክስተት ከስተው አልፈዋል ማለት ነው። በ1989 ወንዱ ገነት፣ እነዚህ ሁሉ በስምጥ ሸለቆ ውስጥ የሚገኙ ናቸው። በ2005 በደባሁ የመሬት መሰጠቅ ምክንያት እንዲሁም የማግማ ፍሎ እነዚህ ቅልጣለት የሚባለው ክስተት የተከሰተበት ዓመትም ነበረ። በቅርቡ ደግሞ ተከታታይ የመሬት መሰንጠቅና እሳተ ገሞራ ፍንዳታ ሴሰብ ተብሎ የሆነ ይሄ እዚሁ አፋር አካባቢ ላይ ያየናቸው በተለይ በሃያ ሃያ በፈረንጆቹ አቆጣጠር እንግዲህ ሁላችን የምናቀው ነው። ፍሪኩዌንሲው የጨመረበት እና የተለያየ በማህበረሰብ ዘንድ የታወቁ የመሬት መንቀጥቀጦች ናቸው። ምንም እንኳን ለሰው ሕይወት ማለፍ ምክንያት ባይሆኑም በንብረት ላይ መጠነኛ የሆነ ጉዳት አድርሰው አልፈዋል ማለት ነው ከሀገራችን ነባራዊ ሁኔታ ጋር ከስምጥ ሸለቆ በተለይ ሀገራችን ኢትዮጵያ የምትገኘው ምስራቁ የአፍሪካ ክፍል የሚገኘው ታላቁ የዓለም አቀፍ ስምጥ ሸለቆ ማለት ይቻላል። ኢስት አፍሪካን ሪፍት ሲስተም ነው የሚባለው በዚህ አካባቢ ነው የምትገኘው። ያው የታወቀ ነው ይሄ ስምጥ ሸለቆ ኢትዮጵያን ለሁለት ከፍሏት ያልፋል። ያ ብቻ ሳይሆን ይሄ ኢትዮጵያ የምትገኝበት አካባቢ በተለይ ይሄ አፋር ስምጥ ሸለቆ የሚባለው እነዚህ ፕሌት ቴክቶኒክ ቀደም ሲል ብዬ ያነሳኋቸው ትላልቅ አለቶች በአጉር ደረጃ የሚከፈሉ አለቶች ድንበር የሚበጅበት ቦታ ነው። ይሄ ምንድን ነው የሚባለው? ይሄ ከቀይ ባህር ሬድ ሲ፣ ገልፍ ኦፍ ኤደን የሚባለው የኤደን ባህረ ሰላጤ፣ በኢትዮጵያ ውስጥ የሚያልፈው ኢስት አፍሪካን ሪፍት ሲስተም የሚገናኙበት ወይም ደግሞ ትሪፕል ጆይንት የሚባል ቦታ በጣም ለመሬት መንቀጥቀጥ ሴንሲቲቭ የሆነ የመሬት መንቀጥቀጥ ሞገዶች በተደጋጋሚ ይነሱባቸዋል። አክቲቭ ዞን ከሚባለው አካባቢ የምትገኝለች ሀገራችን እና ከዚህ ጋር በተገናኘ ሁሌ የመሬት መንቀጥቀጥ ሀገራችንን ኢትዮጵያን ተጋላጭ ያደርጋታል ማለት ነው። በዓለም ላይ የሰው ልጆችን ሕይወት ቀለል የሚያደርጉ ቴክኖሎጂዎች የመፈጠራቸው ምክንያት ኑሮን የማቅለል ከፍተኛ ፍላጎት ቢሆንም አንዳንድ ችግሮች ግን አሁንም ድረስ የቴክኖሎጂ መፍትሄ የሚሹ ናቸው። ዓለም የደረሰበት እውነት የመኖሩን ያህል በትኩረት ሊሰራባቸው የሚገቡና በሰው ልጆች ላይ ከፍተኛ ጉዳት የሚያደርሱ ተፈጥሯዊ ክስተቶች አሉ። ከእነዚህ መካከል የመሬት መንቀጥቀጥ በዋናነት ይጠቀሳል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በጂኦዴሲ እና ጂኦዳይናሚክስ ክፍል ተመራማሪ የሆኑት አቶ ወንዶሰን ምንዳሁን የመሬት መንቀጥቀጥ ትንበያን በተመለከተ ተከታዩን ብለውናል። በትክክለኛው ጊዜ ቦታና መጠን የመሬት መንቀጥቀጥን መተንበይ አንችልም። ምክንያቶቹ ውስብስብ ሂደቶች ናቸው። የመሬት መንቀጥቀጥ የሚከስቱት ሂደቶች በጣም ውስብስብ ከመሆናቸው የተነሳ የመሬት መንቀጥቀጥን ለመተንበይ አዳጋች ሊያደርገው ይችላል። ለምሳሌ የመሬት ቁስ አካላዎች ወይም ጂኦሎጂካላዊ የሆኑ ስትረስ የምንላቸው መጨናነቅ የምንላቸው ውጥረት፣ የአለቶች ግጭት በዚህ በዚህ ምክንያት በግልጽ ሁኔታ አለመኖር ያው ለመሬት መንቀጥቀጥ ምክንያቶች ግልጽ ሁኔታ አይደሉም። እንደዚህ እንደ አየር ጸባይ በቀጥታ ማጥናት የሚያስችሉ ነገሮች አይደሉም እና ቅጽበታዊ ክስተቱ መሬት መንቀጥቀጥን ጥናት አዳጋች ያደርገዋል ማለት ነው። እንግዲህ በዓለም ላይ ምንም እንኳን ይሄ ቢሆንም ሳይንቲስቶች የተለያየ ጥረት አድርገዋል ማለት ነው። ለመሬት መንቀጥቀጥ ለምሳሌ ሊሆን የሚችለውን ትንበያ በማዘጋጀት። ይህንን የሚያደርጉት በተለያየ ጊዜያት የሚፈጠሩ የመሬት መንቀጥቀጦችን ታሪካዊ ዳራ በማጥናት ምናልባት ትንበያን ከዛ በመነሳት ትንባያን ያዘጋጃሉ። የዓለም አቀፍ ሳይንቲስቶች እንግዲህ ከረጅም ጊዜ የመሬት መንቀጥቀጥ መረጃ በማግኘት የአደጋ ካርታዎችን ማዘጋጀት እነሱን እነሱን የመሬት መንቀጥቀጥ አደጋዎችን ፍንጭ ለመስጠት ሞክረዋል። ግን እንደ አጠቃላይ ለመተንበይ አዳጋች አደርገዋል ማለት ነው። ከመሬት መንቀጥቀጥ ጋር በተገናኘ ጥናቶች አልተጠኑም ማለት አይቻልም። በኢትዮጵያ ምሁራን በተደጋጋሚ ጊዜ ጥናቶች ተካሂደዋል። እንዳለመታደሉ ነው እንግዲህ የኢትዮጵያ ጥናቶች ትኩረት አልሳቡም እስካሁን። በማህበረሰቡ ዘንድም ሆነ በሚመለከታቸው ባለድርሻ አካላትም ለወደፊት ትኩረት ያገኛሉ ብዬ አምናለሁ። ምናልባት በዚህ በስምጥ ሸለቆ በተከሰተ በተለይ ሰሞኑም ደግሞ የመነጋገሪያ ጉዳይ በሆነው የፈንታሌ ዙሪያ የመሬት መንቀጥቀጥ ላይ ቅድመ ሁኔታዎችን ማስቀመጥ ሙሉ በሙሉ አልተደረገም ማለት አይደለም። የሳይንቲስቶቻችንም አጥንተዋል ተሳታፊ ሆነውም ማለት ነው። ከዛ በፊት ያው እንደምታውቁት ማህበረሰባችን ችግሩን እንደ ችግር አድርጎ የሚወስደው ከመከሰቱ በፊት አይደለም ከተከሰተ በኋላ ነው። ለወደፊት የሳይንቲፊክ ማህበረሰቡም ሆነ ሌላኛው ዜጎቻችን ምንድን ነው ለሚጠኑ ጥናቶች የተወሰነ ትኩረት ቢሰጣቸው ለሚመለከታቸው አካላት እኛም በተቋማችን ዘንድ አጥንተናል ከዛ አስቀድመን ጥናት አካሂደናል፣ እና ይህንን ጥናት እንደውም ለባለድርሻ አካላት ለማስተላለፍ ሞክረናል። ከዚህ በፊትም ማለት ነው የጥናት ውጤቱን አስመልክቶ አንዳንድ ገለጻዎችን ለማድረግ ሞክረናል። አሁንም እየሄድንበት ነው። አክቹሊ ስምጥ ሸለቆን በተመለከተ ግን ምናልባት አፍሪካን ለሁለት ይከፍላል የሚል ስጋት አለ። ኦፍኮርስ እና አለም አቀፋዊ የሆኑ መረጃዎችም አሉ። ግን በጊዜ ሂደት ነው የሚሆነው። አንድ አለት ነው አፍሪካ። ይሄ ፕሌት ቴክቶኒክ የምንለው አንድ ፕሌት ቴክቶኒክ ነው አፍሪካን ተሸክሞ ያለው። ከዛ አንጻር ምናልባት ይሄ አፍሪካን ፕሌት የምንለው ለሁለት ይከፈላል የሚል ንድፈ ሀሳቦች ወይም ደግሞ ትንበያዎች አሉ። ከምን የመነሳት ነው እውነት ነው፣ አፋር ጀምሮ ከአፋር ስምጥ ሸለቆ ጀምሮ ኢትዮጵያን አቋርጦ እስከ ሞዛምቢክ ድረስ የሚሄድ የሪፍት ቫሊ ሲስተም አለ። በዚህ ሪፍት ቫሊ ሲስተም ያልፋል የሚል ስጋት አለ። ከዚህ ስጋት የተነሳ ይህንን ኢትዮጵያን የሚያቋርጠውን ሪጅን ለሁለት ይከፍሉታል። አንዱን ይህንን ወደ ምዕራቡ ያለውን ፓርት ኑቢያን ፕሌት ይሉታል። ወደ ምስራቁ ያለውን ፓርት ሶማሊያን ፕሌት ይሉታል። እነዚህ ሁለቱ ፕሌቶች ለሁለት ይከፈላሉ የሚል እንዲሁ ስጋት አለ ግን እንደው በአንድ ጊዜ ይሆናል የሚል ግምት የለንም። በጊዜ ሂደት በረጅም ጊዜ ሂደት የሚከሰት ነውና እነዚህ የመሬት ስር አለቶች መንሸራተት፣ አንዱ ከአንዱ ጋር መጋጨት ወይም ደግሞ የመሰንጠቅ ሂደቶች ይህንን ሊፈጥሩ ይችላሉ። በጊዜ ሂደት በጊዜ ሂደት የአደጋ ስጋት ጥናትና የካርታ ስራ እንደቀጠለ ነው ያለው፣ በዓለም አቀፍም በሀገራችን ማለት ነው። የመሬት መንቀጥቀጥን መቋቋም የሚችል ግንባታ ሀገራችን ላይ አይ ቲንክ ይሄ ነገር ያን ያክል ትኩረት የተሰጠው አይመስለኝም። በከተሞችም ሆነ ገጠር ማህበረሰባችንም ዘንድ ግንባታ ሲገነባ ከሴሲሚክ ወይም ደግሞ ከመሬት መንቀጥቀጥ ጋር እውቀት ያገናዘበ ግንባታ አይደለም እየተገነባ ያለውና እሱ ነገር ትኩረት ሊሰጠው ይገባል። የቅድመ ማስጠንቀቂያ ስርዓቶች የቅድመ ኤርሊ ዋርኒንግ ሲስተምስ የምንላቸው ማለት ነው። እነዚህ የቅድመ ማስጠንቀቂያ ስርዓቶች በተለያየ ጊዜያት ይወጣሉ እና እነሱም ማህበረሰባችን ለዓለም አቀፋዊ መረጃዎች ራሱን ክፍት ማድረግ አለበት እና እነዚህ የማስጠንቀቂያ ስርዓቶችን ምንድን ነው መሬት መንቀጥቀጥ ሲከሰት ምንድን ነው መደረግ ያለበት ምን አይነት እርምጃ ነው መደረግ ያለበት? እና ካለበት ህንፃ መውጣት ወጥቶ ግንባታዎች በማይገኙበት ነፃ የሆነ ኤሪያ ላይ መቀመጥ ወይም መቆም። መውጣት ከማያስችላቸው ሁኔታ ውስጥ ካሉ ራሳቸውን ወደ ኮለን የህንፃ ኮለኖች፣ የቤት እቃዎች እንደ ጠረጴዛ አይነት ወይም ደግሞ ራስ ላይ ቁጭ ብሎ እጅን በራስ ላይ ሸፍኖ ማስቀመጥ ነው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት የዚህ ቀጣይ ክፍልን እናስደምጣችኋለን። ቆይታችሁን ከምድር እስከ ህዋ መሰናዶ ጋር ስላደረጋችሁ ምስጋናችን ከልብ ነው። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት እኔ ሰብስቢ አይሉ ነኝ። ከሌሎች የኤፍኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታን እንመኛለን። ሰላም ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ ዘጠና ሰባት ነጥብ አንድ የሚቀርብ ፕሮግራም ነው። ከምድር እስከ ህዋ